ጤና ይስጥልኝ። ጤና ይስጥልኝ። እንደምን አደሩ? ጤና ይስጥልኝ። እንደምን አደሩ? ደህና እግዚአብሔር ይመስገን። እግዚአብሔር ይመስገን። ደህና እግዚአብሔር ይመስገን። እንደምን አደሩ? አማርኛ ያውቃሉ? አማርኛ አውቃለሁ። አዎ አዎን፣ አውቃለሁ። አዎ፣ አውቃለሁ። የለም፣ አላውቅም። የለም፣ አላውቅም። ትንሽ ትንሽ አውቃለሁ። ምን አሉ? ምን አሉ? ምንም አላልኩም። ምንም አላልኩ ምንም አላልሁም። ፎር ፍሉዌንሲን። ጤና ይስጥልኝ። ጤና ይስጥልኝ። እንደምን አደሩ? ደህና፣ እግዚአብሔር ይመስገን። እንደምን አደሩ? አማርኛ ያውቃሉ? አዎ፣ አውቃለሁ። የለም፣ አላውቅም። ትንሽ አውቃለሁ። ምን አሉ? ምንም አላልሁ። ምንም አላልሁም። ፎር ኮምፕሬሄንሽን ጤና ይስጥልኝ። ጤና ይስጥልኝ። እንደምን አደሩ? ደህና እግዚአብሔር ይመስገን። እንደምን አደሩ? አማርኛ አውቃለሁ? አዎ አውቃለሁ። የለም አላውቅም። ትንሽ አውቃለሁ። ምን አሉ? ምንም አላልኩም። ምንም አላልኩም። ክላስሩም ኤክስፕሬሽንስ እንደገና፣ ይድገሙት ልክ ነው። ልክ ነው። አይደለም። ልክ አይደለም። በጣም ጥሩ። ጥሩ። በጣም ጥሩ ነው። أنا